መድረክ አድማጮቻችን ቀደም ባሉት ሁለት የውይይት ክፍለ ዝግጅቶቻችን የኢትዮጵያውያን ማህበረሰብና የማህበረሰብ ማህበራትን ፋይዳዎች ተልኮና ግብ ከተግዳሮቶችና ስኬቶች ጋር በማያያዝ ተወያይተናል። ወደ መቋጫችን ያመራ ነው። የቪክቶሪያ ኢትዮጵያውያን ማህበር ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር ያሉት ተሳትፎዎችና ትብብሮች ከምን ደረጃ ላይ ይገኛሉ? በሚል መጠይቅ ነው። የማህበሩ ፕሬዚደንት ዶክተር ተስፋዬ የግዛው ምላሽ እንዲህ ነው። እሺ አመሰግናለሁ ሉካስ አቲንክ አሁን ባለን ጥሩ ግንኙነት አለን ነው ብየማም ነው። ለምሳሌ ያህል ማሳያም የሆነን ኢቨንቶቻችንን ስናዘጋጅ የፌዴራል ኤምፒዎች ኤምፒ ብቻ ሳይሆኑ ሚኒስቴሮች ተገኝተውልናል። ለምሳሌ ያህል ሴፕተምበር ላይ አዲስ ዓመት ስናከብር ሁለቱም ኢቨንት ላይ ሁለት ሚኒስቴሮች ተገኝተውልናል። የስቴት ኤምፒዎችም ተገኝተውልናል። ሄደን ስናነጋግራቸው በራቸው ክፍት ነው። ምናልባት የተወሰኑ ፎቶግራፎችን አይተን ሊሆን ይችላል። ኤምፒዎቹ ጋር ቀጠሮ ይዘን ሄደን ያለንን ችግራችን ለማስረዳት እንችላለን። አሁን እኛ እየሰራንበት ያለው የእኛን ኮዝ የእኛን ችግር ሻምፒዮን የሚሆን ኤምፒ አይደንቲፋይ አድርገን በሌሎች ሰዎች ድጋፍ ብዙ ነገር ለመስራት ተስማምተናል። ለምሳሌ ያል በሚቀጥለው ዓመት ከአደረግናቸው ስምምነቶች አንደኛው በኢንተርንሽፕ ለኬትሆል ለፉትስክ ኤምፒዋ የሚሰጣትን አንድ ሰው ከሶስት ከስድስት ወር የዩኒቨርሲቲ ትምህርታቸውን ሲጨርሱ ለኢንተርንሽፕ እሷ ጋር የሚሄዱትን አንደኛውን ሰው ለኛ ኮሚኒቲ ስራ ብቻ እንዲሰሩ ልታስደርግልን ተስማምተናል። ፉልታይም ሰራተኛ ትቀጥርንላለች ማለት ነው እሷ ከፍላ ሚሰራለን ሰው ይኖራል። የሚሰሩልን ምንድን ነው? ቢግ ፕሮጀክቶች አሉ። ሁላችንም ኢትዮጵያውያን የትም ቦታ ብንኖር የምንመኛቸው የራሳችንን ኮሚኒቲ ሴንተር እንዲኖረን፣ የስፖርት ማዕከል እንዲኖረን፣ ቋንቋ ምናስተምርበት፣ ሀዘን ሲኖር እንዲያው በየቤቱ የተለያየ ቦታ ከሚሆን ሁሉም ሰው የሚገናኝበት ደስታ ሲሆን የሚገናኝበት፣ ትልልቅ ሰዎች ብቻቸውን ሳይሆኑ እዛ ሄደው ቀን ሙሉ አብረው የሚያሳልፉበት፣ ከተሻለ ደግሞ ነርሲንግ ሆም ለማቋቋም ባንችል እንኳን ኤግዚስት የሚያደርጉትን ነርሲንግ ሆሞቹ ጋር ኮኤግዚስት አድርጎ በእኛ ካልቸራሊ አፕሮፕሬት እና ያንን አኮሞዴት የሚያደርግ ቡና የምናፈላበት የሃይማኖት አገልግሎት የሚሰጥበት እሱን ለማድረግ ይህን ሁሉ ፕሮጀክት አብሮን የሚሰራ ሰው ፉል ታይም እሷ ልታመጣልን ተስማምተናል። ሌላ ብዙ የምናቀዳቸው ነገሮች አሉት። ያንን ከፖለቲከኞቹ ጋር ተነጋግረናል። በአጠቃላይ ጥሩ ነው ግንኙነታችን። ሀውኤቨር እንዲው በዚሁ አጋጣሚ ማለት የምፈልገው እድሜ ልካችን እየለመን መኖር የለብንም የኛ ህዝብ ኮንትሪቢዩት ማድረግ አለበት። ሰብለ ቅድም እንዳለችው ሜምበርሺፕ ፊ ካልከፈለ ሜምበር ነው ማለት አስቸጋሪ ነው። እኛ አሁን ባለንበት ሁኔታ ማንኛውም ኢትዮጵያዊ አባላችን ነው ብለን ነው የምናስበው። ማንም ሰው ኢትዮጵያዊ ነኝ ብሎ መቶ የድጋፍ ደብዳቤ ጻፉልኝ፣ አድቮኬሲ አድርጉልኝ፣ እዚህ አብራችሁኝ ሄዱ፣ እንደዚህ ይሆኛለሁ ቢል ዊ ዶን አስክ አባል አይደለም ብለን አንጠይቅም። የሚያስፈልገውን ነገር እናደርጋለን። ለወደፊቱ እኛ የምንፈልገው በስፔሻሊ ትልልቅ ፕሮጀክቶች ማሳካት የምንፈልግ ከሆነ መነሻ የሚሆን የራሳችን ገንዘብ ያስፈልገናል። ህዝባችን ጋር ተወያይተን ምን ያህል እንደሚታወቀው የኮንስቲቱሽናችን ሪቫይዝ ለማድረግ ለተወሰኑ ሰዎች ኃላፊነት ሰጥተን ምንም ውጤት ስላልመጣ እንደገና ያንን ኮንስቲቱሽኑ ችግር ስላለበት እኛ እንዳንሰራ ሚያደርገን፣ ለምን ዛሬ እየጠየቅን ያለነው ፖለቲከኞቹ ጋር እየተነጋገርን ያለነው ነገ ልንሰራ የምናስበውን ነገር የመስራት ማንዴት ኮንስቲቱሽን የለንም። የኛ ኮንስቲቱሽኑ እንዳንሰራ ማነቆ የሆኑብን ብዙ ነገሮች አሉ። እዚህ ላይ ማንሳቱ በጊዜም በአፕሮፕሬትነስ ስለማያስፈልግ፣ ያን ሲቀረፍልን ህዝባችን ኮንትሪቢዩት ማድረግ አለበት። የፖለቲከኞቹ ብቻ ሳይሆን የእኛ ወገናችን፣ የኛ ጉልበታችን የሚሆነው ህዝቡ ነው። ህዝቡ ኮንትሪት ካደረገ መነሻ የሚሆን ገንዘብ ካለን፣ ከዛ በኋላ ያለው ቀላል ነው የሚሆነው። ግን እኛ ማንዴት ሳይኖረን እኛ ፖለቲከኞቹ ጋር ብቻ ስለተገናኘን ና ጥሩ ሪሌሽንሽፕ ስለፈጠርን ያንን ነገር ማሳካት እንችላለን ማለት አይደለም። ሁለተኛው ደግሞ ለማን ነው የምንሰራው? ሰው አባል ካልሆነ ስብሰባ ስንጠራው ካልመጣ መዋጮ ማይከፍል ከሆነ ሪሊ ለማን ነው እየሰራን ያለነው? አይ ቲንክ ዊ ሀብ ቱ አስክ ዛት ኳስቼን ዊ ሀብ ቱ ቢ ሪሊ ለራሳችን እውነተኛ መሆን አለብን። ማንም በሌለበት ሰው ይመጣል ብለን ወደፊት ይመጣሉ ተብሎ እዚህ ሀገር ቢዝነስ አይሰራም። መንገድ አይሰሩም እዚህ ሀገር መንገድ የሚሰሩት ቤዝዶን ዲማንድ ነው። አዲስ ሰፈር ሲሰራ ሁሌ ኮምፕሌን የምናደርገው በቃ ይሄ ሁሉ ሰው እንደሚመጣ እያወቁ መንገድ እንዴት አይሰሩ ነው። ኖ ሰው ሲገባ ነው መንገዱ የሚሰራው። እኛም የምንሰራው ትልቅ ፕሮጀክት ማሳካት የሚገባን ነገር ዜር ሹድ ቤ ዲማንድ። ችግር ሲኖር ነው አብዛኛው ጊዜ እኛ ጋር ሰው የሚመጣው፣ መኖራቸውንም አይተናቸው ማናቃቸው። ሰዎች የሚመጡት ወደኛ ችግር ሲኖር ነው። ያንን መቀየር አለበት። ስብሰባ ሲጠራ ሰው መምጣት አለበት አይነው ካሁን በፊት የነበሩትን እኛ ላይም የደረሱትን እኛም ስብሰባ ጠርተን የሆነውን ዲስራፕሽን አይተናል። ያንን በቻልነው መጠን መቆጣጠር አለብን እንደ አመራር ሰው ሬስፖንሲቢሊቲ፣ ግን ሰው ደግሞ አባል መሆን አለበት። ኮንትሪቢዩት ማድረግ የሚያስፈልግ ከሆነ ኮንትሪቢዩት ማድረግ አለበት። በጊዜ ደግሞ ቮለንቲር ማድረግ የሚያስፈልግ፣ በቦታ ላይ ደግሞ ሳይጠየቅ የኔ ሬስፖንሲቢሊቲ የለብኝም እኮ ነው፣ የቆሻሻ ማንሳት የኔ ግዴታ አይደለም። እንደዚህ አላደረጋችሁም ነው ሰው መጥቶ የሚለው። ለምን አላደረጉም? ለምን እንደዚህ መደረግ አለበት የሚለውን ሰው መስራት አለበት። ለምንድነው ካስሽን ጥያቄውን የቀየርኩት? ኤክስተርናል የሆነው ሰው አይደለም ለእኛ ማህበር። የእኛን ችግራችን መፍታት ያለብን የራሳችንን ችግር ራሳችን መፍታት ያለብን። ብዙዎቻችን ካፌ ብለን እዚህ ሀገር የምንኖሩ ሁላችንም ቤት አለን። ሁላችንም በደስታ ነው የምንኖረው። ችግር ሲመጣ ብቻ ከምንመጣ፣ በደስታ ባለንበት ጊዜም ይህ ማህበር አስፈላጊነቱን አምነን ኮንትሪቢዩት ማድረግ አለብን። ህዝቡ ደግሞ ከቆመ ፖለቲከኞቹ የሚያዩት የእኛን አብሮ መቆም እሳባውን ነንበር። ሌላ ምንም አይደለም። የዚህ ሀገር ፖለቲከኛ የሚያዩት ምን ያህል ህዝብ አለ፣ ምን ያህል ቮት ያደርጋል ነው እኛ ቮት ማናደርግ ከሆነ እኛ ተቃውመን ደብዳቤ ለፖለቲከኞቹ ማንጽፍ ከሆነ ምንድን ነው የሚፈሩት? ወታዘ ይን ሉዝ ሰባውን ነንበር ፖለቲከኛ የሚያው ቁጥሩን ነው። ያንን ቁጥሩን በጨመርን ቁጥር ህዝባችን ተጠቃሚነት፣ የወጣቶቹ ተጠቃሚነት፣ የእኛም ክብር እንደ ህዝብ ክብራችንም ይጨምራል። ለምሳሌ ያህል የህንዶቹ በርበሬያቸውን ያመጣሉ። የእኛ በርበሬያችን አይናችን እያየ ነው የሚደፋው ለምንድን ነው? ቢካ ወታ ገንቱ ባት ናቲንግ እነሱ ግን ቢነኳቸው ያንን ያላስፈጸመውን ሰውዬ ነገ ከስልጣኑ እንደሚወርድ ያቁታል። እኛ ቁጥራችን አንሶን አይደለም። እኛ የምናተኩረው አንደኛ የኢትዮጵያ ፖለቲካ ላይ ነው፣ ሁለተኛ የግለሰብ ችግር ሲሆን ነው። የኔ የግሌ ዛሬ በርበሬ ሲጣልብኝ መጥቼ በርበሬ ለምን ተጣለ ነው ለው፣ ግን ነገ ከነገ ወዲያ ስለሚመጣው በርበሬ አስበን ተዘጋጅተን በርበሬው እንደ ምሳሌ ስለማቀርበ ነው፣ ተዘጋጅተን ያንን ችግር እንዳይደርስብን በፖሊሲ ደረጃ ሄደን እስካልሞገትን ድረስ የሁለት ሺ ዶላር ለማኝ ሆነን ነው እድሜ ልካችን የምንዘልቀው። ያን ደግሞ ስናጎድ ስፔሻሊ ለሚመጡት ልጆች አሁን ባለው የዓለም ፖለቲካ መቀየር እዚህ ቅዳሜና እሁድ የምናየው ሰላማዊ ሰልፍ አለ። ሌሎቹም ሲኖጎግ ሄደው የሚያቃጥሉ ሰዎች ነገ ቤተክርስቲያናችንን ነገኛ የምንኖርበት ቤት መጥተው እንደማያቃጥሉ ምንም ጋራንቲ የለንም። ሰውን እያስፈራሩ አይደለም፣ ግን ምንም ነገር ፎር ግራንትድ አይደለም። ያለንን ነገር እስካልተጠቀምንበት ድረስ እነኝን ሰዎች ጋር ፖለቲከኞቹ ጋር ኢንጌጅ ካላደረግን ድረስ ቪዚቢሊቲያችንን በግለሰብ በማህበር ሳይሆን እያንዳንዳችን እስካልጨመርን ድረስ ዋዱምድ ዋና ጎኞች ቤኔፊት አውቶወሰ ምንም ነገር ላይደርስብን ይችላል። ነገ ልጆቻችን ላይ የሚደርሰውን አናቅም። እኛ ግን ዛሬ ራሳችን ካስከበርን ነገ ምንም ነገር እንደማይደርስብን ይውል ቤ ጋራንቲ። ወይዘሮ ሰብለ በኩንስላንድ የኢትዮጵያ ማህበር መንግስታዊ እና መንግስታዊ ካልሆኑ ተቋማት ጋር ያለው የትብብር ግንኙነት ግንኙነትና ተሳትፎ ከምን ደረጃ ላይ ይገኛል በአሁኑ ወቅት? እሺ፣ ከስሽ በአሁኑ ወቅት የኩንስላንድ ከምት መንግስት ጋር በአመራር ደረጃ ያለን ሰዎች ጥሩ የሚባል ሪላሽንሽፕ ሸታል የኢትዮጵያውያን ኮሚኒቲ ይታወቃል። ግን በባለፉት ሶስት አራት አመታት በጣም ዶርማንት የሆነ ሁኔታ ነው ያለው። ምክንያቱም ይሄ ነው የሚባል ትልቅ የሚባል በኢትዮጵያ ኮሚኒቲ አሶሲያሽን ኩንስላንድ የተዘጋጀ ኢቨንት እና እንትን አልነበረንም። ምንድነው እንደ ስትራቴጂ ወስደን የነበረው ማንኛውም ሆነ ኢትዮጵያዊ የሆነው እንዳልኩት፣ ይሄ ከመመለስ በፊት የኢትዮጵያ ኮሚኒቲ አሶሲሽን ኦፍ ኮንስላንድ ዋና ኦብጀክቲቭ ወይ የተቋቋመበት ኮንስቲትዩሽናችን የሚለው እንደ አምብሬላ ቦዲ ወይም ለጥላ ሆኖ የሁሉንም ኢትዮጵያውያን ኮሚኒቲ ስብስቡንም፣ በግለሰብም እንዲሁም ደግሞ በቡድን የተሰባሰቡትን ፍላጎትና ኢንትረስት ማስተናገድ ሰዎች አሁን ባሉበት በባለፉት እንዳልኩት ጥቂት አመታቶች ሰዎች በሃይማኖት ድርጅቶቻቸው ወይም በእድር ደረጃ እንዲሁም ደግሞ በሌላ ለምሳሌ የኢትዮ ነጋስ የሚባል የኢትዮጵያ የሙስሊሞች የሚሰባሰቡበት አለ። በዚህ ደረጃ ነው ራሱን አሰባስቦ በየጊዜ ቢዚ የሆነ ያለው። ሰው እነዚህ ድርጅቶች እንደ አጋራ ሆኖ መምጣት ፍላጎትና ኤነርጂ ስላልነበረ ምንድን ነው ያደረገው፣ እነዚህ ኢቨንቶች ሲያዘጋጁ ወደዛ የመንግስት አካላት እንዲገኙ ማድረግ ኢቭን ተባብሮ በመስራት ያንን ኢቨንቶች እንደ አንድ ኦን በማድረግ በዛ ደረጃ ሪላሽንሽፕ አለን። ከዛ ባሻገር በአንዳንዶቻችን በተለያየ በስራችን ምክንያት ባለን አቅም እና ግንኙነት ምክንያት የኢትዮጵያውያን ኢንትረስት እና ፍላጎት እንዲከበር በማድረግ ደረጃ በፖሊሲ ውስጥ በአመራር ደረጃ በጣም ብዙ ኢንፍሉዌንስ የማድረግ አቅም አለን እያደረግንም ነው። የዚህ አሁን ለምሳሌ ትልቅ ኔትወርክ አለ። የኮልድ ኮሚኒቲ ወይም ደግሞ የኮሚኒቲ ሊደርስ ጋዘሪንግ የሚባል ከጠቅላላ መልቲካልቸራ የሆነው አውስትራሊያዊ ኩንስላንድ ነዋሪ የሚገናኝበት መድረክ አለ። የዛ መስራች በመሆኑ የዛ ላይ ትልቅ ተጽዕኖ በማድረግ ደረጃ አቅም አለን። ሌላው ደግሞ የኢትዮጵያ ኮሚኒቲ አሶሺዬሽን ኩንስላንድ የኩንስላንድ አፍሪካን ካውንስል ሜምበር ኦርጋናይዜሽን ነው። እዛ ውስጥም ትልቅ ሚና እንጫወታለን። በዛ ደረጃ እንደው ተሰባስበን ፍላጎቶቻችን ካልቸራችን በደንብ እያከበርን አይደለንም እንጂ ጥሩ ፕሮግረስ ላይ ነው ብለን ነው የምናስበው። ምክንያቱም ያለን ቁጥር በጣም ትንሽም ስለሆነ እንደ ቪክቶሪያ ለምሳሌ አይኖርም። ያለን ቁጥር ከአምስት ሺህ በጣም የመጀመሪያው እና የሁለተኛውን ጄኔሬሽን ብንጨምር አንጠቃላይ ከአምስት እና ከሰባት ሺህ በላይ አይሆንም ኢትዮጵያዊ ያለው ማለት ነው። ስለዚህ ብዙ ቁጥራችን ከሌሎች አቅጣጫ ሲታይ ትንሽ ስለሆነ ከሌሎች አፍሪካውያን ጋር በመሆን በመተባበር አንድ ትልቅ ስትሮንግ የሆነ የአፍሪካን ተቋማትን በመመስረት በዛ ውስጥ ደግሞ ፍላጎቶቻችን እንዲተናገዱ በማድረግ ደረጃ ትልቅ ሚና እየተጫወተ ነው ያለው። እንደ ተቋም በመኖሩ ረድቶናል። እሱ ረድቶናል። ተጽዕኖ መፍጠር ችለናል። በዛ መልኩ ማለት ነው። ግን ዋና መሰረታዊ ደግሞ መሰረትህ ለምሳሌ እንደ ማህበረሰብ ደግሞ በቂ የሆኑ ከፋይ ሜምበሮች ከሌሉ ኃላፊነት ወስዶ የተሟላ የሊደርሽፕ ሳይነው አንዳንዶቻችን ላይ በጣም ትልቅ ጫና ፈጥሯል። ያ በመሆኑ ምን ማድረግ ከምንችለው ባሉን እድሎች መሰረት መጠቀም በሙሉ አልቻልም ብዬ ነው የማስበው። ወደታች ወርዶ አሁን ለምሳሌ ትሬኒንግ ማድረግ እንችላለን። ወጣቶቻችን ሊደርሽፕ ላይ ፍላጎት ያላቸው ወደፊት ለምሳሌ ፖለቲካ ውስጥ፣ ኢኮኖሚ ውስጥ፣ ሶሻል ፖሊሲ ላይ መስራት የሚፈልጉ ህግ ኢቨን አሁን ለምሳሌ የሚቀጥለው ማክሰኞ የዚህ የኩዊንስላንድ ማጅስትሬት ዋና የዲፓርትመንት ኦፍ የዚህ ሄዱ የሆኑት ይመጣሉ፣ የኦቶርኒ ጀኔራሎቹም ይመጣሉ። ኤክስፖዥን መፍጠር ስለሰርተናል እሱን ስራ ከኛ ሰዎች እንግዲህ ልከና ምን ያህል ለሜጠ ባለን መረጃ ብዙ ጊዜ አይመጡም ልጆቻችን። ለምን ቤተሰቦቻቸው ለዛ አይነት ነገር ሞቲቬት ስለማያደርጓቸው እድሉ ምንድነው? ህግ የማጥናት ወደ ፖሊስ የመሆን ወይም ጁዲሸሪ ሲስተሙ ላይ መግባት ለሚፈልጉ ልጆቻችን እድል መፍጠር ነው። ያንን እድል የተወሰኑ ሰዎች ናቸው የሚያገኙት። ከዚህ በላይ ግን ማፋት እንችል ነበር። ፕላትፎርማችን በደንብ ጠንካራ ሆኖ ቤተሰቡም በሙሉ ቢሳተፍበት ከዚህ አሁን ከምናለን ተጽዕኖ በላይ መፍጠር እንችል ነበር። ያ አለመሆኑ በተወሰነ መልኩ እንቅፋት ሆኖብናል። ግን በጠቅላላው እነዚህ አይነት እድሎች አሉት። ይህንን እድሎች ግን ሰብቶ እንዲሰራ ለዛም ነው አሁን እንግዲህ ከተወሰኑ ስብስቦች በብዛት አሁን ኢትዮጵያዊ እኔ ባለኝ መረጃም በተለያየ እንግዲህ በስራዬም በኩል የማገኛቸው እድሎች አሉ ከተለያዩ ኢትዮጵያን ህጎች ጋር የመገናኘት እንዲሁም ደግሞ ከቤት በሃይማኖት ተቋም ውስጥ ያሉ አመራሮችንም በሃይማኖት ተቋም ውስጥ ያሉ አክቲቭ የሚባሉ ማህበረሰባቸውን ሳይመረጡ ሳይከፈላቸው የሚሰሩ የሚገርሙ አክቲቭ የሆኑ በጣም ማለት የሚገርሙ ሰዎች አሉ እነሱ። ከነሱ ጋር በመነጋገር እነሱን ማገዝ በራሱ አንድ ማህበረሰቡ ማገዝ ነው በሚለው ግን እነሱ ወደ ሊደርሽፕ የሚመጡበትን ወይ መራር የሚመጡበትን ነገር እየተነጋገርን ነው። እንዲሁም የተወሰኑ ድሮች አሉ፣ በጣም ጠንካራ ናቸው። ከዚም ከዚም ብለን አምብሬላ ስለሆነ ስራቸው ለማድረግ ነው እየጣርን ያለ ነው። ግን ብዙ ተጽዕኖ ፈጥሯል፣ በአይኔ ተቋሙ በመኖሩ ብቻ እና በተቋሙ ውስጥ በአጋጣሚ ሆኖ ብቃት ያላቸው ወይም ስራችንም ከዛ ጋር የተገናኘ ሰዎች በመኖራችን ኢትዮጵያውያን ኢንትረስት እንዲካተት ሆኗል። ግን ከዚህ በላይ ስራ መሰራት ይችላል። ብዙ ልጆቻችንም የስራ እድል መፍጠር በሚመጣው ትውልድ ውስጥ ለምሳሌ የስራውን ሊሚት፣ አሁን ብዙ ሰዎች ወደ ነርሲንግ ወይም የሆነ የሚያቆጣላ ኮምፎርተብል የሆኑበት ነገር ለብቻ ነው ልጆቻቸውን ፑሽ የሚያደርጓቸው። ከዛ ባሻገር መንገድ መክፈትና ወደዛ ለምሳሌ በህጋዊ ህግ ያጠኑ ልጆች ብዙ ጊዜ በህግ ስ በህግ እንትን ውስጥ ስርዓት ያገኘዋል እና እነሱን ወደዛ ማድረስ ያስፈልጉናል። ምክንያቱም የእኛ ልጆች በተለያየ በፖለቲካ እንትን ውስጥ ይሄ ስትራክቸር ውስጥ የኩይንስላንድ ላይ በገቡ ቁጥር ቅድም ዶክተር ተስፋ እንዳለው ኢንትረስቶቻችን የማስጠበቅ እድላችን ሰፊ ይሆናል። የምርጫ ፓወራችንንም እያጠነከረን ስንሄድ የተሻለ ነው። አሁን ለምሳሌ ያለን ሰትልመንት፣ እዚህ ያለን አሰፋፈር ተበታተን ያለ ነው። አንድ አካባቢ ላይ አይደለንም። ያ በመሆኑ ድምጻችን በጣም የተበታተነ ነው። ስለዚህ ያንን የተሰበታተነ ድምጽ እንዴት አድርገን ነው ለፖለቲካ ምርጫው ሲከሰት ወይም ሌላም ሲመጣ፣ በዛ ነገር ውስጥ የምናሳተፍበት? ያን ማድረግ የምንችለው ተሰባስበን፣ ስትራቴጂ አውጥተን፣ ፕላን አውጥተን ልጆቻችን ወደዛ ይሄ ሀገራቸው ነው በቃ እኔኛ እኛ በእኛ በእኔ ትውልድ ኢትዮጵያ ተወልዶ የመጣ ሰው አብዛኛው ሰው አገሩ ነገር አለው በቃ በጣም መታረም ተው አንችልም። ግን ለእነዚህ ልጆች የተወለዱበት ያደጉበት ሳይኮሎጂቻቸው እዚህ ሀገር ላይ ነው ያለው። እዚህ ሀገር ላይ ግን ሙሉ ዜጋ ሆነው አሁን ብዙ ወጣቶች ስናወራ የሚነግሩን ነገር ማነኝ ነኝ ነው የሚሉት። ወይ ኢትዮጵያዊ ሙሉ አይደሉም ኢትዮጵያን ፉል የሆነ ቋንቋውን ቢያወሩ ምግቡም ቢበሉም ደርሰው ቢመጡም ግን ካልቸራል ኢለመንታቸው እዚህ ነው ያለው፣ ኢንተረስታቸውም እዚህ ነው ያለው። እዚህ ውስጥ ደግሞ ገብተው እንደልባቸው እንዳያይሩ መንገዱ ነው ያውቁትም፣ ድጋፍም የላቸው ከኋላ የሚደግፋቸው ሀይል የለም። ለምሳሌ ኤዥያውን ኮሚኒቲ ስትመለከት፣ ሌሎች የካልቸራል ኮሚኒቲዎችን ስትመለከት ጠንካራ የሆነ ባክቦን አላቸው። አፍሪካን ኮሚኒቲ ለምሳሌ አለን አጠናክረናል። ግን አበሻውን ኢትዮጵያዊ ግን በማህበረሰብ ኮንፊደንት ሆኖ ተደግፍ ያለው ማለት አይችልም። ጥቂት ሰዎች ሊሆን ይችላል የሚደግፉት ወይም ያለበት ስብስብ ሊሆን ይችላል። ግን እንደ ተቋም ከዚህ በላይ ማድረግ የምንችልበት እድል አለ እና እሱ ላይ መሰራት አለበት። ይሄን ለመስራት ይሄ ነገር የሚያንገበግባቸው ልጆች ወይም ግለሰቦች ካሉ ክፍት ነው ቦታው። ሌላው በጣም ሃይላይት ላደርገው የምፈልገው ለምሳሌ ብዙ የአውስትራሊያን ኦፍ ደየር የምናየዋለ እኛ ጋር ስንመጣ ደግሞ የኩዊንስላንድ ኦፍ ደየር የሚባል አዋርዶች አሉ። ኢቨን እነዛን ኖሚኔት ለማድረግ እንኳን በጎ ስራ የሚሰሩ ሰዎችን የተባበረ ድምፅ ቦት ለማድረግ እንኳን የሚያደርግ ሰው የለም፣ ኢንቮልቭ አያደርግም። በዛ በዛ የተነሳ በጣም የሚገርሙ ሳይንቲስቶች አሉት ለምሳሌ ዚ ዩኒቨርሲቲ ኦፍ ኩዊንስላንድ የሚሰሩ ሌላም ቦታ ላይ እነሱን ራሱ አውጥተን ሃይላይት ማድረግ አልቻለም። ለምን ኮሚኒቲው በቂ አባላት ኖረውት እነዚ አባላት ድምጻቸውን አንድ ላይ አድርገው ለዛ ነገር ነው ሁኔታ ማድረግ ስላልቻሉ የሚሰራውን ሰው ማበረታታት ራሱ ትልቅ ነገር ነው እና እድሉ አለ እሱ እሱ ላይ ድክመታችን ነው መሰራት ያለበት ነው፣ ግን ብዙ ሰዎች ይጠይቃል። አትሊስት የቆረጡ ይሄ ጎሽ ጎሽ መባለን መጠበቅ የለብንም። ሪስፔክት ካገኘ አንድ ሰው ወደ እንዲህ አይነት ስራ ላይ ሲመጣ የሁሉም ጓደኛ መሆን አይችልም። መከበር አትሊስት ሚኒመም ነገር ግን አንዱ መከበር ነገር ነው፣ ሪስፔክት ማድረግ ነው። እንደዚህ ፍላጎት ኖራቸው ጊዜያቸውን ሰጥተው ማህበረሰቡን የሚያገለግሉ ካከበር ናቸው ራሳችንን ማክበር ነው የሚሆነው። ራሳችንን ስናከብር ደግሞ ጥቅማችን ከዚህ በላይ መስተናገድ ይችላል ማለት ነው። አሁን ወይዘሮ ሰብለ እንዳነሱት ቀደም ሲልም ዶክተር ተስፋዬ እንደዚሁ ያቆመታል በተለይ ከዚ አውስትራሊያ አኳያ የምርጫ ጊዜያቶች በሚመጡበት ወቅት የማህበረሰቡ ወይም የማህበሩም ጭምር ሚና ሊታከልበት ይገባል። ያን የሚያደርጉ የተለያዩ ማህበረሰብ አካላት እንደዚሁ በጎ የሆኑ ግኝቶችን ሲያገኙ ወይም ሲያገኙ ይስተዋላል። ሌሎች ተሳትፎ የሚያደርጉ ከምርጫ በፊት፣ በምርጫ ዘመቻ ወቅትና ድህረ ምርጫ በኢትዮጵያ ማህበረሰብ ማህበርም ሆነ ማህበረሰብ አባላት ዘንድ ይህን አስመልክቶ ያለው ግንዛቤ ምን ይመስላል? እስካሁን ምን ተደርጓል? ካልተከወነስ ያ ባለመሆኑ ምን አይነት ትሩፋቶችን ማህበረሰቡ አባላት አጥተዋል ማለት ይቻላል? ዶክተር ተስፋዬ ቴንካስ። ያው እኛ ከኢትዮጵያ የመጣን ወላጆች ወጣቶቹንም ወላጅ ያልሆኑ ወጣቶችንም ጨምሮ ኢትዮጵያ ውስጥ ባለው የፖለቲካ ሁኔታ ብዙ ጊዜ በደም የተጨማለቀ በመግደል፣ በማባረር፣ በማዋረድ ከመሆኑ አኳያ ብዙ ሰዎች አይደለም እነሱ ልጆቻቸውን ፖለቲካ ውስጥ እንዳይገቡ የሚገፉበት፣ ፖለቲካ አያስፈልግም፣ ስራን ስራ ሰብለ እንዳለችው ብዙ ጊዜ የተለመዱ ስራዎችን ነርሲንግ ላይ ምናምን እንዲሆኑ ልጆቻቸውን የሚገፏቸው ከዛ አኳያ ብዙ የፖለቲካል ኢንቮልቭመንት አንደኛውን ፓርቲ ደግፎ ሌላኛውን ነቅፎ ወይም እንደሚደረገው እዚህ ሀገር ስልክ በመደወል ወይም በየቤቱ እየዞሩ ብሮሸር በመስጠት እዛ ላይ በጣም ጥቂት ሰዎች አሉ፣ የሚሳተፉ አክቲቭሊ። ባላቸው ኤክስፖዥር ባላቸው ሊቪድ ኤክስፔሪየንስ ተነስተው ያንን የሚያደርጉ ጥቂት ሰዎች አሉ። አብዛኛው የማህበረሰባችን አባላት ግን እዛ ላይ ብዙ ተሳትፎ የላቸውም። ተሳትፎ የለንም ማለት ቪዚቢሊቲያችን የለም፣ አይታወቅም። ካልታወቅን ደግሞ እነኚህ ሰዎች ነገ ከነገ ወዲያ ስልጣን ላይ ሲወጡ ሄደን በርስና እንኳኳ እንደዚህ እንፈልጋለን ስንል አያውቁ ነው። እነኚህ ሰዎች እኛ ለሚያሸንፈው ፓርቲ ብቻ አይደለም እኮ ለሁሉም ፓርቲ ተቀራራቢ፣ ስልጣን ሊይዙ ከሚችሉ ፓርቲዎች ወይም በምንኖርበት አካባቢ እኛን ስሜታችንን የሚገዛውን ተወዳዳሪ ሄደን መደገፍ እንችላለን። ለአንድ ሰዓት ሊሆን ይችላል፣ ለግማሽ ቀን ሊሆን ይችላል፣ ስልክ መደወል ሊሆን ይችላል ወረቀት በራንኳ ወቅቶ መስጠት ሊሆን ይችላል። እከሌ ምረጡ ብሎ ከባድ አይደለም። እዛ ላይ መሳተፍ አለብን። ከሁሉም በላይ ግን እኔ እንደ አመራር፣ እንደ ቪክቶሪያ ነዋሪ እኔ ማየት የምፈልገው የራሳችን ካውንስለር ይሄድን ከምንለምን የራሳችን ሰው ለራሳችን አድቮኬት እንዲያደርግልን ካውንስል ውስጥ የእኛ ሰዎች የሞከሩ ሰዎች እንዳሉ ከአሁን በፊት እናውቃለን በነበረን ቁጥርና በነበረን የኮሚኒኬሽን ኢንፌክቲቭነስ ወይንም በምንኖርበት ሰብለ እንዳለችው የተለያየ ቦታ ስለምንኖር አንድ የራሳችንን ሰው ማስመረጥ ከባድ ሊሆን ይችላል። አሁን ባለንበት ግን ኢፌክቲቭሊ ኮሚኒኬት ማድረግ ከቻለን ካውንስለር ማስመረጥ እንችላለን። የስቴት ኤምፒ ማስመረጥ እንችላለን። የፌዴራል ኤምፒ ማስመረጥ እንችላለን። ያንን ማድረግ ማንችልበት ምክንያት ተነሳሽነት ብቻ ነው። እኔ መወዳደር እችላለሁ። እዚህም ፖለቲካ ፓርቲ ጆይን አድርጌ ከዛ በኋላ ላደር አለው እዛ ውስጥ አልፎ ለኖሚኔሽን እንዲቀርብ ማድረግ አለብን። የራሳችንን ሰው ምንም ይሄ ጉራ አይደለም። ይሄ ዝም ብሎ አውት ኦፍ ብሉ የመጣ ምኞት አይደለም። ሌሎች ሰዎች ምንም አይነት ወገን የሌላቸው ግን በስራቸው በሚኖሩበት ማህበረሰብ የተመሰከረላቸው ሰዎች ኤምፒ ሆነዋል። ያንን ኤክስፖር ሊፈጥር የሚችለው የኮሚኒቲ ወርክ መስራት ሊሆን ይችላል። የነሱ የቮለንተር ወርክ ሲኖራቸው ሄዶ እነሱ ማገዝ ሊሆን ይችላል። የእኛ ሰው መኖር አለበት። የሚያግደን ነገር የለም። የሚያስፈልገው አንድ ሰው ለመወዳደር ሶስት ወር እዛ አድራሻ ላይ መኖር ብቻ ነው የሚያስፈልገው። ከሰው ጋር ተግባብቶ መስራት ለእኛ ብዙ አያስቸግረንም። የራሳችን ሰው መኖር አለበት። የራሳችን ሰው ባይኖር እንኳን የእኛን ሀሳብ የሚደግፉ እኛን የሚረዱትን ሰዎች ደግሞ መርጠን ትክክል ነው የምንለው መደገፍ አለብን። ፖለቲከኞቹ ከመመረጣቸው በፊት እንዲያውቁ ማድረግ አለብን። ከተመረጡ በኋላማ እኮ ዙሪያቸው የሚያንዣብበው ሰው ብዙ ነው። ያኔ ብቻቸውን እያሉ ነው እነሱን ኢንጌጅ ማድረግ ያለብን እነሱ መደገፍ ያለብን። ያንን ባለማድረጋችን ብዙ ነገር ነው ሉዝ የምናደርገው። ስንሄድ ማንኛውም ኢሹ ሲኖር እንደ አዲስ ነው የምንተዋወቃቸው። በጣም ቢዚ እስኬጁል ነው የሚኖራቸው። ከዛ ውስጥ ፊልተር አውት ያደርጋሉ። የትኛው ነው ለእነሱ የፖለቲካል ካሪየር ወደፊት የሚጠቅማቸው፣ ነገ ለሚመጣው ምርጫ የትኛው ነው የሚጠቅማቸው የሚለውንም ብዙ ፓራሜትር ስለሚኖረው ከምንሻማ መጀመሪያ ላይ ሄደን ብናገኛቸው ኮንቲኒየስሊ ኢንጌጅ የምናደርጋቸው እነኝህ ፖለቲከኞች ደግሞ እኛን ሉክ አፍተር የማድረግ እኛ ችግር አለብን ካለ እኛ አልተስማማነ በፖሊሲ ካለ እኛን ወክረው መከራከር ግዴታ አለባቸው። ያንን መብታችን ደግሞ መጠቀም አለብን። ያንን እስካልተጠቀመን ድረስ ብዙ ሉዝ እናደርጋለን። አሁን የዛሬ ዓመት ኖቬምበር ላይ የስቴት ምርጫ አለ። የስቴት ምርጫ ሲደረግ ያልተመዘገቡ ሰዎች መመዝገብ አለባቸው። የምርጫው ላይ ሄደው ዜካንጀስ ወኬን ቮት ማድረግ አይችሉም። መምረጥ እሰ ፕሪቪሌጅ ክብር ነው። የኛ ሰው ቅጣት እንዳይመጣበት ነው የሚያስበው። የእኛ ሰው ብቻ ሳይሆን እኔ ምርጫ ላይ ብዙ ጊዜ ሰርቻለሁ። እዚህ ሀገር ስለ ቅጣት ነው የሚያስበው። ስለ ቅጣት ማሰብ የለብንም። እነዚህ የምንመርጣቸው ሰዎች የእኛን ኢንትረስት የግለሰብ፣ የማህበረሰብ እንደ ሀገር ደግሞ የእኛን ኢንትረስት ያስከብሩልናል የምንላቸውን ሰዎች መምረጥ ግዴታ አለብን። እኛ ካልመረጠን እኮ ሌላ ሰው ይመርጣችኋል። እኛም መምረጥ የምንፈልገው ሰው ላይመረጥ ይችላል እዚህ ሀገር ብዙ ጊዜ የሰማነው በሁለት በሶስት ቮት ሰው ሊሸነፍ ይችላል። የእኛ መምረጥ አንድን ሰው ስልጣን ላይ እንዲወጣ እንዳይወጣ ሊያደርገው ይችላል። ከዚህ አኳያ ተደራጅተን፣ ምርጫው እየደረሰ ሲሆን እኛም እንደ ማህበረሰብ እንደ ሊደር ብዙ ነገር መስራት አለብን። ለወደፊቱ ግን የኔ አስፓሬሽን ፖለቲከኞቹ መምረጥ ላይ ብቻ ሳይሆን የራሳችንን ሰው መመረጥ አለበት በሚለው የሞከሩ ሰዎች አሉ። ከነሱ ኤክስፔሪየንስ እንማራለን። የሚወጡትን ወጣቶችን ሰዎች ደግሞ ኢምፓወር እናደርጋቸዋለን። አንተ ምን ስለሆንክ ነው የሚለውም ማቆም አለብን። ያ አይ ቲንክ ኢትስ አ ቬሪ ባድ ቲንግ ፎር ኦል ኦፍ አስ። ሁላችንም ወደፊት የሚያራምደን እከሌኳለን ችግር ቢኖርብን ሄዶ የምናናግረው ሰው ይኖራል። ያስፈጽማል፣ ያስፈጽም ሌላ ነገር ነው፣ ግን አትሊስት ቀረብ ያለ ነው ወደ ላይ የታችኛውን ስራ ላይ ብቻ ማተኮር ሳይሆን ወደ ላይም ከፍ ልጆቻቸው የሚሉበትን መንገድ ማሰብ አለብን። አመሰግናለሁ። ካስ መልካም። ወይዘሮ ሰብለስ ኩዊንስላንድ ኢትዮጵያውያን ማህበር እና እንደዚሁም ማህበረሰባት ከምርጫ በፊት፣ በምርጫ ዘመቻ ወቅትና ድህረ ምርጫ እስካሁን ምን ያደረጉት ተሳትፎ አለ? ይህንንስ የማድረጉ በንቁ ተሳትፎ በምርጫ ወቅት በፊትና በኋላ የሚኖረው ጠቀሜታ ለማህበረሰቡ ምንድን ነው? ያንንስ እንደምን ነው ማስገንዘብ የሚቻለው ይላሉ። እኔ በግል ለምሳሌ ያለኝ ኤክስፒሪየንስ በምርጫ እና በምርጫ ወቅት ከምርጫ በኋላ ባሉ በዋናነት ያለንን አቅም ማወቅ ነው። ምን ያህል አቅም አለ፣ እንደ ግለሰብ ምንድን ነው የምፈልገው። ምክንያት እያንዳንዷ የምትደረግ እዚህ ሀገር ዲሞክራሲያዊ ስርዓት አንድ ትልቁ ጥቅሙ ነው። የምንኖርበት ካውንስል ወይም ትንሹ እንትን የሚባለው ስልጣን ደረጃ ስንመለከት ካውንስል ነው። ከዛ ቀጥሎ የስቴቱ አለ። ከዛ ቀጥሎ እንግዲህ የፌዴራል ነው እና በሁሉም ምርከን ላይ ፍላጎቶቻችን እንዲስተናገዱ ማድረግ ወይም ፖሊሲዎችን ማወቅ አንዱ የሚረዳን ነገር ነው። ሌላው ለእኛ ቅድም በጣም ዶክተር ተስፋዬ ሲናገር በጣም ጥሩ አግሪ ማድረገው በብዙ መልኩ ምንድን ነው ከምርጫ በፊት ያለው ኤንጌጅመንት በጣም ትልቅ ትልቅ ፓወር አለው በሁለቱም ለማይኖሪቲ ወይም ደግሞ ዝቅተኛ የሆነ ማይኖሪቲ ማህበረሰብ ነን እኛ በዚህ ባለው ማለት ነው አይዲዮሎጂ ብቻውን በቂ አይደለም፣ የምንፈልገውን ነገር ለማግኘት ቅድም ለሁለት ፓርቲዎች ሲስተም ነው እዚህ ሀገር ላይ ያለው። ስለዚህ ብዙ ጊዜ እነዚህ ሁለት ፓርቲ ሲስተም ውስጥ ያሉ በካውንስል ደረጃ ብንሄድ እንግዲህ የካውንስል የተለያየ ቦታ የተለያየ አይነት አደረጃጀት አለው፣ ግን በስቴት እና በእንትን ስንመጣ ሁለት ፓርቲዎች ናቸው ብዙ ጊዜ መንግስትን የሚይዙት እነዛን በማወቅና በነሱ በሁለቱም ኮመን ኢንትረስታችን ወይም የዋና ፍላጎቶቻችንን አውቀን ፍላጎቶቻችን የሚያስተናግዱልን ማን ናቸው? ሊያስተናግዱልን የሚችሉት እነማን ናቸው ብለን ነው መወሰን ያለበት። የእውቀት መሆኑ በጣም ይጠቅማል። ያንን ደግሞ ለመጠቀም መናበብ ይጠይቃል። ለምሳሌ የእኛ ማህበረሰብ እዚህ በኩዊንስላንድ ብንመለከት ሎጋን እና ኢፕሶች የምንለው ቦታ ላይ በብዛት እንገኝም በብዛት ተበል አጥቆ ቢሆንም በእነዚህ ሁለት ካውንስሎች ውስጥ ትልቅ ቁጥር አለን። ከዛ ቀጥሎ በብሪዝበን አካባቢ ላይ በይበልጥ በሳውዝ ብሪዝበን ላይ ነው ትልቅ የፖፑሌሽን ቁጥር የሚኖረን። ያ ማለት ከሌላውን በልጣለን ማለት አይደለም፣ ግን በዚህ አካባቢ ላይ የሚኖረን ጉልበት ማወቅ ደግሞ መሰረታዊነት ነገር አለው። እሱን ለማወቅ ደግሞ እራሳችንም ቮለንተሪ አድርጎ በመግባት በጣም አምንበት አለው። አንደኛ ትሬኒንግ መውሰድ ነው፣ የዚህን ሀገር ሲስተም መረዳት በቻሉ እስፔሻሊ ወልጆቻችንን ኢንካሬጅ ማድረግ አለብን። ፐርፐዝ አሁን ብዙ ወጣቶችን ለምሳሌ ከአስራ ሁለት ከአስራ ስምንት አስራ ሰባት ዓመት አስራ ስምንት ዓመት ድረስ ያሉ ልጆችን ሳናገር አልኩኝ ጊዜ የሚሉት አለ የሆነ ወይ ስፖርት ወይ ነገር፣ ከዚያ ውጭ ፐርፐዛቸው ራሱ ረጅም ሰዓታቸው ወይ ቲቪ ላይ ነው ወይ ጌም ላይ ነው የሚያቀፉት ወይም አልባሌ ቦታ ላይ ማለት ነው። ለምን ምንም ወጣት ማለት በጣም ብዙ ኢነርጂ ያለው አካል ነው። ከዚያም በኋላ አስራ ስምንት ዓመት በኋላም ከሆነ ይህ ወጣ እንግዲህ ከአስራ ስምንት እስከ ሀያ አምስት ያለው ደግሞ እድሜ ያለ ዩኒቨርሲቲም ሊሆኑ ይችላሉ ወይ ኮሌጅ ናቸው ወይም እየሰሩም ቢሆን ብዙ ጊዜ ያላቸውም ገና ቤተሰብ ፎርም ስለማያደርጉ እነዚህ ልጆች ብዙ ጊዜ የት ጊዜያቸውን አልባሌ ቦታ ገንዘብ፣ አንዳንድ ጊዜ ገንዘብ ማግኘት ብቻ አይደለም፣ ገንዘብን ገንዘብ ማግኘታችን በራሱ ገንዘብ ሴቭ እናደርግ አያደርገንም። አልባሌ ቦታ በዋለን ቁጥር ገንዘባችንን ነው የምናወጣው፣ ጤናችንን ነው የምናጣው። ስለዚህ እነዚህ ልጆች ራሱ ወደዛ ኢንትረስት እንዲኖራቸው በምርጫ ወቅት ላይ ኢንጌጅ ቢደረጉ ፍላጎቶቻቸው ማወቅ ይችላሉ። ፖለቲክስ ነው ማህበራዊ ነገር ላይ ነው ወይስ ደግሞ ህግ ነው የምወደው። ኤክስፖዥን ይኖራቸው ሪሌሽን ያ ማለት ሪሌሽኑ በኖራቸው ቁጥር ማህበረሰባቸውን ኢንትረስት ለነዚህ የሚመረጡ አካላት ኢቨን ኢፍ ቁጥራችን ትንሽ እንኳ ቢሆን የእኛን ነገር የማወቅ እድል አላቸው ማለት ነው። ያንን ባወቁ ጥቅር ፍላጎቶቻችን የማስተናገድ እድል ይኖረናል። በቀላሉ የምንናገረውን ነገር ለመሰማት እንችላለን። ምክንያቱም ሲስተሙን እንደምናቅ ሲገባቸው የምናወራው ራሱ ክሬዲብሊቲ ይኖረዋል ማለት ነው። እዚህ በዛ ደረጃ በጣም ደስታማ ነው እኔ አንድ በሌላ የምሰራበት እና በግሌ ቮለንተር አርጌ ለረጅም ጊዜ የኢትዮጵያ ኮሚኒቲ አሶሲሽን ኩንስላንድ ሜምበር የሆነበት ለምሳሌ የኩንስላንድ ኮሚኒቲ አላያንስ የሚባል አለ። በዋናነት በምርጫ ወቅቶች ላይ ምርጫ ከመሆኑም ከሆነም በኋላ ፍላጎትና ፖሊሲ ላይ የሚደረግ የሲቪል ሶሳይቲ ዲቨሎፕ ማድረግ እና በፖለቲካ ላይ ኢንትረስት እንዲያደርገው እንዲያደረገው ፖሊሲን እንዲያቅ የሚወስኑ ነገሮች ምን እንደሆኑ እንዲያቅ ምን የሚያስተባብር ተቋም ነው። እዛ ላይ የተወሰኑ ኢትዮጵያውያኖችን ኢትዮጵያ ኮሚኒቲ ሜምበር ስለነበረ በሁለት ሺህ አስራ ሰባት እና ከአስራ አምስት ከአስራ ሰባት ሜምበር ነበረ። በወቅቱ ለምን የኛ እኛ ትንሽ ብንሆንም ግን ከዛ ውስጥ በመሆናችን ከአብዛኛው ኦልሞስት ዋን ፖይንት ሴቨን ሚሊየን ኩዌንስላንደርን ሪፕሬዘንት ያደርጋል ያ ተቋም። እዛ ውስጥ በመሆን ትሬኒንግ አለው ኢንተረስት ካላቸው ፖለቲከኞችንም የማግኘት ከዛ በምርጫ ውስጥ የመሳተፍ እድል ስለነበረ ወደዛ እንዲሄዱ ያደረግናቸው ናቸው ሰዎች አሉ። በሚያሳዝን መልኩ ግን በጣም ጥቂቶች ናቸው። በጣም በቁጥር በጣት የምቆጥራቸው ሰዎች ናቸው አሁንም ድረስ ኢንጌጅ የሚያደርጉት። ለምሳሌ እዛ ላይ በተረሳ አታገኘው የለም። ሰው ራሱ የለም። እዛ አካባቢ ላይ ማለት ነው። እኛ ጋር በጣም ደካማ ነው። እንኳን ለምርጫ ራሱ ሊያቀርብ ቀርቶ፣ ወደ ምርጫ የሚደረጉ ውይይቶች ላይ እንኳን ብዙ ኢንቮልቭ ሲያደርግ አታይም። እሱ ላይ መሰራት አለበት። እኛ እያደረግ ነው እንግዲህ የሚቀጥለው የእኛ ምርጫ ከሶስት አመት በኋላ ይኖረናል እዚህ በካውንስል ደረጃ እዚህ እሱን አይነት ጉልበት ለመስጠር ፍላጎት ያላቸው ፖለቲካ ኢንትረስት ያላቸው ወጣቶችን እንግዲህ ሪኮርድ ለማድረግ ነው እንጂ እስካሁን ባለን ብዙም አይደለም። ግን እንደ ግለሰብ ግን እኛ ኤክስፖዥን የነበረና በተወሰነ ሰዎች ትልቅ ተጽዕኖ ኮምኬር ላይ ለምሳሌ አሁን ያለው በፌዴራል ደረጃ ያለው ሪፎርም ላይ ትልቅ የሚባል ኮንትሪቢዩት አርገናል። የጀመርነው አድቮኬሲ ሁለት ሺህ አስራ አምስት ላይ ነው። አሁን በጠቅላላ በአገር ደረጃ ራሱ ፖሊሲው ያ እኛ መጀመሪያ ሪኮመንድ ያደረግ ነው። የእኛ ብቻ ነው ብዬ አይደለም ግን መነሻ ሀሳቦች ላይ ትልቅ ሚና ተጫውተናል። ኢትዮጵያ ኮሚኒቲ ኮንስላን በዚህ የኤችኬር ሪፎርም እንዲደረግ በዚህ ሎካሊ ባለውም ፌዴራል ባለውም ላይ ትልቅ ሚና ተጫውተ እንግዲህ አሁን የምናያቸውን ነገሮች እየታዩበት ነው። ግን በቂ በበቂ መልኩ አይደለንም ያለና መሳተፍ አለብን። በጣም ይጠቅመናል፣ እስፔሻ ማይኖሪቲ ለሆነ ማህበረሰቦች። አይዲዮሎጂ ላይ ብዙ ጊዜ ማጥፋት አለብን ብዬ አላስብም። በዋናነት የማን ነው የእኛን ኢንትረስት የሚያስጠብቅልን? የትኞቹ ጋር በቆም የማህበረሰባችንን ኢንትረስት ያስጠብቅልን? ኢንትረስተራችን ነው ገበን ላይ አደረገን የሚገባው ብዬማ። ዶክተር ተስፋዬ በማህበር ደረጃ ያሉት እንቅስቃሴዎች ቀዝቃዛነት በክፍለ ሀገራት እና ግዛቶች መካከል ያሉትን ላይ ብቻ አይደለም፣ በሀገር አቀፍ ደረጃም እንደዚሁ በአንድ ወቅት ከባይንስ ከአስር ዓመት በፊት ደ እና አቶ አለማየሁ ና አቶ አዳሙ ሊቀመንበር ና ጸሀፊ በነበሩበት ወቅት በእነሱ አነሳሽነት የሀገር አቀፍ ማህበር ተመስርቶ ነበር። የተለየ ጉልህ እንቅስቃሴዎች እስካሁን ድረስ አይታዩም። ባለፉት በርካታ ዓመታት በዛ ውስጥ የሶሪያ ማህበረሰብ ማህበር ወይም ኢትዮጵያውያን ማህበር ያለው ሚና ምንድን ነው? ያያስ ካልሆነስ እንዲያንሰራራ ለማድረግና ሌሎችም ክፍለ ሀገራትና ግዛት ውስጥ ያሉ ማህበሮች እንደገና ሙሉ የሆነ እንቅስቃሴ አገር አቀፍ ከክፍለ ሀገር ደረጃም ወደ አገር አቀፍ ደረጃ ከፍ ያለ ቅድም እንደተጠቀሰው የአድቮኬሲ ስራዎችን ለመስራትና ድምፅ ለማሰማት ተጽዕኖዎችንም በፖሊሲዎች ላይ ለማሳደር እንዲያችል ወይም እንዲያግዝ ለማድረግ ምን መደረግ አለበት ይላሉ። ጠቀሜታውስ ምንድን ነው? በሀገር አቀፍ ደረጃ የአንድ ኢትዮጵያውያን ማህበረሰብ ማህበር ጠንክሮ እንዲቆም ማድረጉ። አመሰግናለሁ። ካሽ እኛ ከመጣንበት ጊዜ ጀምሮ በሀገር አቀፍ ደረጃ እንዳለ መጀመሪያ እንደመጣን ሰምተን ነበር። ከዛ በኋላ ግን ያለው ፋይዳውና ጠቀሜታው እኛ ከምናራምደው ከቆምንበት እስፔሻሊ ከካልቸራል ሪሌቫንሱ አኳያ ብዙ ጠቀሜታ ስለሌለው እዛ ውስጥ እኛ ኢንቮልቭመንት የለንም። እስከማውቀው ድረስ ይሄ ነው የሚባል አባላትም ያሉት አይመስለኝም። የኢትዮጵያውያን ማህበር በቪክቶሪያ እዛ ውስጥ አባል አይደለም። ያው ያንን ክሊር ለማድረግ ነው። ያስፈልጋል ደፍነ ያስፈልጋል። ለምን ያስፈልጋል? አብዛኛው ነገሮች እዚህ ሀገር የምንሰራቸው የምንኖርበት ጉዳይ የሚወሰነው በስቴት ደረጃ ባሉ የፖለቲካ ውሳኔዎች፣ ፖሊሲዎች ነው። አንዳንድ ጉዳዮች ግን በአገር ደረጃ ለምሳሌ ኢሚግሬሽን ብናይ እኛ የምንፈልጋቸው ነገሮች ከኢትዮጵያ እንዲመጡ ለምንፈልጋቸው ነገሮች፣ የካስተም ጋር የተያያዙ ነገሮች፣ እነሱን የፌዴራል ጉዳይ የሚመለከታቸው ስለሆነ ሁላችንም በጋራ ሁሉም ኃይላቸውን አጠናክረው የደከሙት በርትተው ከአሁን በፊት ካልነበረ ደግሞ እንደ አዲስ ተቋቁሞ ብናቋቁም አብረን ብንሰራ ብንገናኝ በሊደርሽፕ ደረጃ መገናኘታችን አለውን የፖሊሲ ችግር ከመፍታት አኳያ ብቻ ሳይሆን ተራርቆ የሚኖረው የኢትዮጵያውያንን እንዳንድ አንድ ማህበረሰብ ለወደፊቱ ለምሳሌ አለኛ ቶርናመንት አለን። ቶርናመንቱን ቪክቶሪያ ብቻ ሳይሆን ሌሎች ሴቶቹ ጋር እየዞርን እንድንሄድ አንድ ማህበረሰብ ትልቅ ማህበረሰብ በፌዴራል ደረጃ አድቮኬት ማድረግ የሚችል ኦርጋናይዜሽን ማቋቋም አስፈላጊ ስለሆነ እኛ እንዲኖር እንፈልጋለን። ላይክ ማይንድድ ከሆኑ ሰዎቹ ጋር ኩዊንስላንድ፣ ሳውት አውስትራሊያ፣ ዌስት አውስትራሊያ ሁሉም ኢትዮጵያውያን ያሉበት እስፔሻሊ ደግሞ በጣም ሲግኒፊካንት ቁጥር ያላቸው ያሉበት ላይ አብረን መስራት ፈቃደኞች ነን፣ ያስፈልገናል። ይሄው ነው። ቴንካስ ወይዘሮ ሰብለስ የ ኩዊንስላንድ ኢትዮጵያውያን ማህበር የሀገር አቀፉ ማህበር አባል ነው? ካልሆነስ ለምን? ፋይዳውስ ምን ይሆናል? አስፈላጊነቱ ምን ያህል ጠቀሜታ አለው ይላሉ። ምንም ጥርጥር የለውም። አብሮ የተሰባሰበ ድምፁ፣ ጊዜ የተሰባሰበ አደረጃጀት በጣም ይጠቅማል። ምክንያቱም ለምሳሌ ማህበረሰባችን እንዴት ነው ፋንክሽን የሚያደርገው? እንዴት ነው ለምሳሌ በዚህ አውስትራሊያ ውስጥ ያለን ኢትዮጵያውያን ብለን ስናስብ አንድ ሰው ለምሳሌ ኩዊንስላንድ ቢሞት ዘመድ አለው ወይም ኢትዮጵያ የሚያውቀው ሜልበርን ካለ እዚህ መቶ ነው የሚሆነው። ኩዊንስላንድ ሞተ ብሎ አይደለም የሚለው፣ ኢትዮጵያዊ የሆነ ሳውዝ አውስትራሊያ የሆነ ነገር ቢሆን ያ እዛ ያለው ነገር እዚህ ማፌክት ያደርገዋል። ለምሳሌ በማህበራዊ ላይ ስንመጣ በቤተክርስቲያን ደረጃ፣ በሞስክ ደረጃ ያላቸው የሙስሊሙም የኦርቶዶክሱም ወይም የፕሮቴስታንቱም አንዱ አንዱ ጋር ተቀባብሎ ነው ግንኙነቱ ሰፊ ነው። ምክንያቱም ብዙ ስላልሆነ እዚህ ሀገር ላይ ተጠቅላላል። በጣም እንደ ቤተሰብ ጭምር ነው። ዌስት አውስትራሊያ ሄዶ ሰለብሬት ያደረጋል፣ የሆነ በዓል ሲኖረው ሜልበርን ሄዶ ያደረጋል። ይሄ ግንኙነቱ ማህበረሰብ ውስጥ ያለ ነገር ነው። ስለዚህ እንደ ተቋም ደግሞ ተደራጅቶ ፌዴራል የሆነ በፌዴራል ደረጃ ያለ ካውንስል ቢኖር ከዚህ በፊት ተሞክረዋል። የተወሰኑ ጊዜ በእኛም ኮሚኒቲ ነበር። የት እንደደረሰ አላውቅም። እኔ ዳይሬክት ኢንጌጅ አላደረኩም ግን የጠንካራ ቡድን ቢኖር የሚጠቅመው ነገር አለ። እስፔሻሊ ስኮፑን በደንብ አጥብቦ የኢትዮጵያውያንን ኢንትረስት በአውስትራሊያ ደረጃ ማስጠበቅ በሚለው ምክንያቱም አንዳንዴ ይለጠጥና ለዛ ይመስለኛል፣ አንዳንድ ነገሮች ሲጀመሩና የሚፈለግባቸውን ነገር ሳያስተናግዱ የሚበተኑት ማለት ነው፣ ወይም ከስራ ውጭ የሚሆኑት። ለእኔ ጥቅም ነው ብዬ እኔ ራሴንም ኤነርጂ እንሰጣለው ብዬ ማስበው ለምሳ ሁሉም ሰው የምንናገረውን ለመኖር ፈቃደኞች መሆን አለብን። በፌዴራል ደረጃ ካደረግነው ምንድን ነው? በፌዴራል ደረጃ ልጆቻችንን፣ ለምሳሌ ፉትቦሉ ትልቅ ነው። እኔ በአጋጣሚ የዛሬ ዓመት ነው ለመጀመሪያ ጊዜ የሜልበርኑን በጣም የሚገርም አደረጃጀት ነው። እስከ ዛሬ ይጠብቀውታል። እስከአሁንም ድረስ ለሀያ ስምንት ዓመት ድረስ አን ሀያ ስምንተኛው ዓመት ነበር መሰለኝ። ባለፈው የስፖርት ውድድር ይደረጋል በየዓመቱ ትልቅ ነገር ነው። ያንን ግን እንደ ትልቅ መነሻ አድርገን ስፖርት ሃይማኖት አይጠይቅም፣ ሃይማኖት አይጠይቅም፣ ብሔር አይጠይቅም፣ ጾታ ሀይልም ሁሉንም ያማከለ ሁሉም ሰዎች በአንድ ቦታ ሊስተናገዱበት የሚችል ትልቅ ኢቨንት ነው እና እሱን በደንብ ማጠናከር ተገቢ ነው ብዬ ነው ማስበው። ስፔሻሊ ወጣት ተኮርና ሁለተኛውን ትውልድ ማዕከል አድርገን ለምንሰራው እኔ ባለኝ መረጃ እና ባለኝ ቅርበት መሰረት በቂ የሚባል ሪሶርስ አለ። አይ ኖ አሁን ሜልበርንም በዚህ በጣም እየተናጠ ያለበት ቪክቶሪያም እየተናጠ ያለበት ነው ሁሉም ሶሉሽን ለመፈለግ እየጠሩበት ያለው ነው። ስለዚህ የሶሉሽኑ ግን በዋና ባለቤቶች መሆን አሁን ስላልሆነ ሳይሆን ሪዳይሬክት ማድረግ። አሁን ችግር ውስጥ የገቡ ልጆቻችን ገብተዋል፣ ግን በማንነታቸው ጥያቄ ችግር ውስጥ ባይገቡ ደግሞ በጣም ዲፕሬስ ሊሆኑ ልጆች ናቸው ያሉን አብዛኞቻችን። ስለዚህ እነሱም ማዕከል አድርጎ ህዝቡን የሚገናኝ ልጆቹ ሲገናኝ ደግሞ ቤተሰብ መገናኘቱ አይቀርም ነው ይህን ማዕከል ያደረገ ስራ መሰራት አለበት። ያንን የሚያስተባብር የፌዴራል ቡድን ያስፈልጋል። ቅንነት ያለው ግን ስኮፑ በጣም የተመጠነ የተወሰነ ሊያደርገው የሚፈልገውን ነገር ብዙ ማድረግ አይጠበቅም። አንድ ኦብጀክቲቭ ወይም አንድ ወይ ሁለት ኦብጀክቲቭ ይዞ ከተነሳ መሳካት ይችላል ብዬ ነው የማስበው። የሚመጣው ፖለቲካ በየክስቴቱ አገር ቤት የሚሞቀውና የሚበርደው ነገር እንዳይበጠብቀው ለማድረግ በዚህ ስኮፕን በኢትዮጵያ አውስትራሊያዊ ላይ ብቻ አስኮ የሚሰራ ከሆነ ውጤት ማምጣት ይቻላል ብዬ ነው የማስበው፣ እና ጥሩና የተቀደሰ ሀሳብ ነው። እዛ እኛ አሁን ባለን ሁኔታ እንግዲህ ጠንካራ የሆነ አመራር በምን ሲመጣ እሱ ነው የምናስበው። የሚቀጥለው በፈረንጆቹ አዲሱ ዓመት በተወሰነ በትራንዚሽናል ደረጃ የሚሰሩ ወይም ደግሞ ሁሌ የሚመረጡ አመራር አባላት ይኖሩናል ብለን እናስባለን። እሱ ከሆነ ለመስራት እና ለመተባበር ምንም ቲንክ ጥያቄ ውስጥ የሚገባ አይደለም። ጊዜው በጣም እንደም ረፍዷል ብዬ ነው ማስበው። ስለዚህ መሰራት አለበት፣ ትብብር ማድረግ አለብን። ትልቁ ግን እንደ ተጉዳሮት የማየው የተለጠጠ ኦብጀክቲቭ ካለው ማሳካት ይከብዳል። ግን የጠበበና ሁለተኛውን ትውልድና የሚመጣውን ትውልድ ማዕከል ያደረገ ስራን አውስትራሊያና አውስትራሊያዊነት ላይ ብቻ ያለው ፎከስ ካደረገ ውጤት የማግኘት ዕድሉ ሰፊ ነው ብዬ የማስበው። መልካም። ዶክተር ተስፋዬ በቪክቶሪያም ሆነ በመላ አውስትራሊያ ላሉ የኢትዮጵያውያን ማህበረሰብ አባላትና ማህበራት መልክቶ ወይም ምክረ ሀሳቦ ምን ይሆናል? አመሰግናለሁ ዶክተር። እኔ መልክት የሚሆነው አብረን ሰባሰብ በስርዓት ማገዝ የምትችሉ ሰዎች ኑና አብረን እንስራ። የጋራ ችግር ነው ያለብን። ወጣቶቹን፣ አዛውንቱን፣ ዲሴ የወለዱ እናቶችን ከዛ በላይ ደግሞ ራሳችንን ነው የምናግዘው። በማህበሩ ሊደርሽፕ ፖዚሽን ላይ የምንቀመጥ ሰዎች ኤክስፔሪንስ እናገኛለን። በምንችለው ነገር እንተጋገዝ፣ እናበርታ። የመጡትን ሰዎችም እንደው ዲስከሬጅ ከማድረግ አኳያ ብቻ ሳይሆን ምንድን ነው ችግሩ ለምንድን ነው ማሳካት ፈልገው የተነሱበትን ነገር ያላሳኩበትን ምክንያት አይተን እናግዛቸው። እና ደግሞ እንደ ሊደር ሰው ለቅድም እንዳለችው ወደ ሰፊ መሆን አለብን። አሁን ደግሞ ቶርናመንት እየመጣ ነው። ምናልባት ይሄንን የሚከታተሉ እርግጠኛ ነኝ በመላው አውስትራሊያ፣ በመላው ዓለም ያሉ ሰዎች ይህንን ፕሮግራም ይከታተላሉ። ሁሉም ሰው እንዲመጣ ግብዣችን ነው። ከዲሴምበር ሀያ አራት እስከ ዲሴምበር ሀያ ስምንት ቪክቶሪያ ሜልበርን ውስጥ ነው የሚደረገው። ኑና ተሳተፉ። ቢዝነስ ያላችሁ ሰዎች ስፖንሰርሺፕ እንፈልጋለን። ማገዝ ማስታወቂያ መስራት የሚፈልጉ ሰዎች እንዲያግዙን እንጠይቃለን። አመሰግናለሁ። ወይዘሮ ሰብለስ በቪክቶሪያም ሆነ በመላው አውስትራሊያ ያሉ ኢትዮጵያ ማህበረሰብ አባላትና ማህበራት እንደ ኩዊንስላንድ ማህበረሰብ ማህበር ጸሐፊነቶ መልዕክቶ፣ ወይም ምክር ሀሳቦ ምን ይሆናል? አው የኔ ትልቁ ምለው አገር ቤት ያለው ችግር እየተባባሰም ወይም እየተስተካከለም ሊሄድም ላሄድም ይችላልና እዛ ላይ ኢነርጂ ያለ ሰዎች መስራት ስህተት አይደለም። ግን እጃችን ላይ መስራት የምንችለው ነገር እጃችን ላይ ያሉ ልጆች አሉ። የሚመጣው ትውልድ አለ ይጠይቀናል። አሁን እንግዲህ ስንት ሆነ እንግዲህ ቪክቶሪያ በራሱ አርባ ዓመት ሆኖታል። እንግዲህ አንድ የጎልማሳ እድሜ ማለት ነው። በዚህ ውስጥ ተወልደው ያደጉ ልጆች አሉ። እነሱ ወልደው ደግሞ ልጅ እያሳደጉበት ያለበት ሁኔታውን ነው እንግዲህ አርባውን ብቻ ብንወስድ ማለት ነው እና ይሄ እዚህ ምድር ላይ እንግዲህ የምንኖርበት አንድ ሰው በጣም እድለኛ ሆኖ ጤነኛ ሆኖ ከኖረ ከሰማኒያ ከዘጠናዎቹ እንግዲህ ቢኖር ማለት አብዛኛው ሰማንያና ሰማንያ አምስት አካባቢ ነው የሚያልፈው። ከዚህ ውስጥ ትክክለኛና ምርታማ የሆነው የጊዜያችንን አውቀን ጊዜ እድሜያችን የሚፈቅደውን በሚቻለን መልኩ መስራት የምንችለው እዚህ የምንችለውን ማስተካከል የምንችለውን ነገር ላይ ያለ የሌላ ኃይላችን አድርገን ለልጆቻችን የሚኮሩበት ሲሄዱ ኢትዮጵያዊ ሲባል መስሪያ ቤት ሊቀጠሩ ይሄዱ ወይም የትኛውን ቦታ ኢትዮጵያ የደንቲታቸው መሸማቀቂያ ሳይሆን መኩሪያ የሚሆናቸው በጠንካሬው የሚታወቅ የተባበረ ድምጽ ያለው ኢትዮጵያ አይደንቲ የሆኑ እስራኤላውያን እንድንመለክ ጆሽ አውስትራሊያ እንድንመለከት ቁጥራቸው ከሌላው በልጦ አይደለም። ግን በጣም የተባበረ የሚደማመጥ አመራር ስላላቸው ያን አመራር ደግሞ በወሬ ብቻ ሳይሆን በተግባር ገንዘብም በማህበራዊ ነገርም የተሳሰረ በመሆኑ እንኳን አይደለም እዚህ አውስትራሊያ ላይ በሌላም ዓለም ላይ ትልቅ ተጽዕኖ መፍጠር የሚችሉ ተመሳሳይ የሆኑ ሌሎች ድርጅቶችም አሉ ወይም የካልቸራል ባክግራውንድ ለምሳሌ እኔ የምኖርበት ሀገር ላይ አሁን ያለን የአመራር ኩዌንስላንድ ፕሪሚየሩ የቤተሰቦች የምጡት ጣሊያዊ ሆኖ የዛሬ ስልሳ ዓመት ነው። ምጭ እንግዲህ ይነው ጣሊያዊነት አሁን ፕራውድ ሆኖ የሚሰሩትን ስራዎች ሰርተው ሁሉም ሰው እንግዲህ ጣሊያን አውሮፓ ብቻ ስለሆነ አይደለም። ተግዳሮቶቻቸው ሁሉም ተግራሮታል እንዲህ ጣሊያኖች ትሪት ይደረጉ እንደነበር እዚህ ሀገር ላይ እናውቃለን። ኢቨን ጀርመኖችን ብንመለከት ሌሎችም እያንዳንዱ እዚህ ሀገር ላይ ከመጀመሪያው ኔሽን ውጭ ሁሉም ማይግራንት ነው። አንዱ ቆይቶ የመጣ መሆኑ እና አንደኛው ደግሞ በዚህ በቅርብ ጊዜ የመጣ መሆኑ ነው ልዩነት። ስለዚህ የዛሬ አርባ ዓመት የእኛን ከኢትዮጵያ አይደንቲቲ ያለው ፕሪሚየር ልናይበት የምንችልበትን ስራ መስራት መቻል አለብን። በፋይናንስ የጠነከረ በማህበራዊ ትስስሩ የጠነከረ የግል ሃይማኖት መተው አይጠበቅበትም፣ ወይም የሆነ ብሔሩን ማግሸሻ አይጠበቅበትም። ኢትዮጵያ የአይደንቲቲው በመኖሩ ብቻ ከየትኛውም ማህበረሰብ ይወለድ ድጋፋችንን የጋራ ኢንተረስቶቻችን ላይ አድርገን የዛሬ ስልፍ ዓመት ምን አይነት ልጅ ነው ማየት የምንፈልገው ልጆቻችን በሁሉም ቦታ ላይ ሰክሲድ የሚያደርጉበትን ጥለን ካለፍን አገር ቤት ያለውን የምንችለውን እየሰራን ትልቁ ለውጥ ማምጣት ብንችል ከኢትዮጵያ ይልቅ እዚህ ለምሳሌ ስቴብል የሆነ የገቨርንመንት ሲስተም አለ። ስቴብል የሆነ ተቋማቶች አሉ። ከሰራንና ቻሌንጅ ካደረግነው ልጆቻችን ማብቃት የምንችልበት እድል አለን። ስለዚህ እዛ ላይ ጊዜያችንን ማጥፋትም አለብን። ያን ማለት ግን አገር ቤት ያለውን ነገር እንተው ማለት አለም። ሰው ልቡ ባለበት ሁሉ ማድረግ የሚችለውን ያደርግ፣ ግን እዚህ ያለውን ነገር እየጎዳ መሆን የለበትም። እጁ ላይ ያሉ ልጆች አሉ እና እዛ ላይ መተባበር አለብን። እኛም እንግዲህ እንደ ኩንስላንድ የዛሬ ዓመት በቂ ሪሶርስ ከመንግስት አግኝተምናምናል የጠሁን ሶስት ጥቂት ግለሰቦች ገንዘብ ኮንትሪቢዩት አድርገን ነው ልጆቻችንን በሜልበርን ለምሳሌ ስፖርት ላይ እንዲተሳተፉ ለምን ያንን ወዳጅነት አስፈላጊ ነው፣ ያን አይነት ባህል መቅራት የለበትም ብለን ስላመን ነው። አንዳንዶቻችን ከክልላችን ሁሉ አውጥተን ልጆቹን እዛ እንዲመጣ ያደረግነው እና አሁንም በዚህም ዓመት ብዙ ተግዳሮቶች ይቀርሙናል ገጥመውናል። ፋይናንስ የለንም፣ ያን ያህል ለምን ለማመልከት እና ለማግኘትም ራሱ እዚህ ሀገር ተጠያቂነት አለው። ማስተዳደር አለብህ እና በዛ አላደረግንም፣ ግን የተወሰኑ ግለሰቦች አሁንም ኮሚትድ ሆነ ያን ማድረግ ይፈልጋሉ። ለምሳሌ ይዛ ያሉ ኢትዮጵያውያን እዚህ ያለውን የሚመጡትን ልጆች ማስተናገድ በራሱ ትልቅ የእርስ በርስ ትስስር መፍጠር ይቻላል። ኮስቱ መቀነስ እንችላለን። ያለንን ኢነርጂ ካሰባሰብ ነው ደግሞ ትልቅ ለውጥ ማምጣት ይችላል። ፕሮሞትን ማድረግ እንችላለን። ለምሳሌ እስከማውቀው ድረስ የኢሚግሬሽን እና የሲቲዝንሺፕ አሲስተንስ ሚኒስትሩ ከቪክቶሪያ ነው። ሳናግረው የኢትዮጵያውያንን ከሬቻ ውጭ የሚያውቀው ነገር የለም። ለምሳሌ እንዲህ አይነት ቦታዎች ላይ እንዲገኙ ማድረግ እንችላለን። ዳይሬክት የሆነ ሪሌሽንሽፕ ያለን ሰዎች አለን። ለምሳሌ ፌዴራል ማለት እና እንዲህ አይነት አንዳንድ ነገሮችን አንዳችን ቦታ ላይ ያለ ጠንካራ ነገር ሌላችን ጋር የሌለውን ነገር እናንተ አሁን ለምሳሌ ቪክቶሪያ ማህበረሰቡ አለው። ከዚህ በፊት ያለው ኤክስፒሪንሶች አላቸው። ትልቅ ስራ ሰርተዋል። እስካሁን ድረስ እየወደቁም እየተነሱ ቢሆን የተሰራው ነገር ላይ ፎከስ ካረግን ያልተሰራው ነገር ላይ ብንጨቃጨቅ ብንጨቃጨቅ ብላይን ብንንድናረግ ምንም የምናመጣው ነገር የተሰራው ነገር ላይ ግን በመጨመር የጎደለውን በማድረግ ሙሉ ወደ ማድረግ መሄድ ይቻላልና እኛ በእኛ በኩል ይሄን ለማድረግ ፍላጎት አለ። በግለሰብም ደረጃ የተወሰኑም ደግሞ በጎ ፈቃደኛ በበፊቱ አመራር ውስጥ የነበሩም እንዲሁም አሁን ደግሞ እንዲሁ በበጎ ፍቃድ ማህበረሰቡ ነው የሚያገለግሉ ሰዎች ይሄን ለማድረግ ዝግጁ ናቸው እና እኔም የምጠይቀው ሌላም በዌስት አውስትራሊያ፣ በሳውዝ አስትራሊያ ሌሎች አካባቢ ላይ ያሉ ኢትዮጵያንም ይህን በጎ ነገር በሲድኒም አካባቢ ያሉ ይህም በጎ ነገር ቢውልድ ማድረጉ ተገቢ ነውና፣ እንተባበርና ና ለልጆቻችን የሚኮሩበት ታሪካዊ ነገር ትተንንለፍ ነው መልእክት። መልካም አድማጆቻችን፣ የዛሬው የውይይት መድረክ አንኳር የመናገሪያ አጀንዳችን የነበረው የኢትዮጵያውያን ማህበረሰብ ማህበራችን አውስትራሊያ ውስጥ የማቆሙ ዋነኛ አስፈላጊነትና ሕጋዊ ማህበረሰብ ማህበር ሁነኛ ሚናን የተመለከተ ነው። በታካይነትም የማህበረሰብ ማህበርን ጠንካራ መሰረት ላይ ለመገንባት ማህበረሰባዊ አንድነትን አስፍቶ ለማዳበርና የማህበረሰብ አባላት አውስትሬልያ የምትቸራቸውን ትሩፋቶች ተቋዳሽ እንዲሆኑ ለማስቻል የማህበረሰብ አመራር ስትራቴጂያዊ ነደፋ ብቃት ዘላቂ ርዕይትን ለማ ክህሎትና ከውጥን ባለፈ በግብር ለሚመዘኑ ስኬቶች መብቃትን የዳሰሰ ነበር። የውይይት መድረካችን ተሳታፊዎች ዶክተር ተስፋዬ ግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንትና ወይዘሮ ሰብለወርቅ ታደሰ ኩዊንስላንድ ኢትዮጵያውያን ማህበረሰብ ማህበር ዋና ጸሐፊ ናቸው። ለውይይቱ ስላበረከቱት አስተዋጽኦ በዝግጅት ክፍላችን ስም እናመሰግናለን። थैंक mm यू -hmm.